በጀርመን እና በቱርክ መካከል የፖለቲካ ቀውስ የተፈጠረ ይመስላል። የፕሬዚዳንት ኤርዶዋን አቋም ጠንከር ያለ ይመስላል። ምንድን ነው ችግሩ? መቼም ከቱርክ ከአንካራ እንደተሰማው አንቺም አሁን እንዳነሳሽ ትጠ ፕሬዚዳንት ኤርዶዋንም የተናገሩት ነገር እዚህ ያሉትን ጀርመኖች ያስቆጣ፣ እንዲያውም ይሄ ቀይ መስመርን ያለፈ አነጋገር እንደሆነ ነው ያነሱት የናዚ የፋሽስቶች ድርጊትና ስራ የምታደርጉት ነገር ያስታውሰናል ብሎ ነው የጀርመን መንግስት የከሰሱት። ብዙዎቹ በዚህ ጉዳይ ላይ እነዚህ ሁለቱ ስርአቶች ፈጽሞ የማይገጣጠሙና የማያያዙ መሆናቸው ግልጽ የሆነ እዚህ የዲሞክራሲ ነጻነት አለ፣ እዚህ የፕሬስ ነጻነት አለ፣ እዚህ ፓርላማ ውስጥ ለመግባት መምረጥ መመረጥ ይቻላል፣ መሰብሰብ ይቻላል፣ መናገር ይቻላል። ይህንን ሁሉ እያወቁ የቱርኩ ፕሬዚዳንት ይህን ማለታቸውን ብዙዎች ሆኑን አስቆጥቷል። እንዳውም እንዲህ ከሆነ አንዳንድ እርምጃዎችንም እንውሰድ የሚል ነገር ነው ያለው። ጥያቄው ያለው ግን ምንድን ነው? ጀርመኖችም አሁን በሰፊው የሚነጋገሩበት አርስ በቱርክ አገር ሰብዓዊ መብት እየተደፈረ ሰዎች እየታሰሩ፣ ጋዜጠኞች በተለይ ከአንድ መቶ ሺህ ሰው በላይ ከስራ እየተባረረ ከዛም አልፎ ደግሞ እዚህ ያሉትንም ሰዎች በመስጊድ እና በጸሎት ቤት ጭምር ማን ምን ያስባል ብሎ የሚሰልሉ ሰዎች በተሰማሩበት የቱርክ ስርዓት እና አስተዳደር ይህን በተመለከተ እዚህ መጥተው እነዚህ የቱርክ ባለስልጣኖች የቱርክን ሕዝብ እና የጀርመንና የቱርክ ዜግነት ያላቸውን መቀስቀስ ይችላሉ አይችሉም የሚለው ነገር ነው የተነሳው። እዚህ እንደማይቻል አንዳንዶቹ ተነግሯል። ቢሆንም የጀርመን ሕግ ደግሞ ማንም ሰው እዚህ መጥቶ ሊናገር ይችላል የሚለው ነገር ነው። እንደምንሰማው ትናንትናም እንደተደረገው ኮሎኝ ድረስ የኢኮኖሚ ሚኒስትሩ መጥተው ንግግር አድርጓል። ማክሰኞ ነገ ሀምቡርግ ይመጣሉ ተብሎ ነው የሚጠበቀው፣ የውጭ ጉዳይ ሚኒስትሩ ይህን ደግሞ የጀርመን መንግስት አውቀውም እና አንዳንድ የፕሮቶኮል አሰራርም ባለስልጣኖች ሲመጡ ሰው እንግዶች እዚህ ሲደርሱ ምን ይደረጋል የሚለው ነገር ሁሉ ከስርዓትና መልክ ካልያዘ አካሄድ ይዞ ዛም ውጭ በመሆኑ ጀርመኖችን አሳስቧል። ግን የዲፕሎማቲክ መስመሩ የሁለቱ መንግስታት መነጋገር ጉዳይ መበጠስ የለበትም የሚለው ላይ ነው ያሉት። ግን እንደው በመጪው ሚያዝያ በቱርክ ሊካሄድ በታቀደው ህዝበ ውሳኔ ላይ የቱርክ ባለስልጣናት በጀርመን አንዳንድ ከተሞች ሊያደርጉት የነበረው ቅስቀሳ መታገዱ ይታወቀ ነው። ይሄ ነው አደለም የሚያስቆጣቸው፣ ፕሬዚዳንት የሚያስቆጣቸው። ግን ጀርመኖቹ የሚሉት ምንድን ነው፣ እንዲህ አይነቱን ነገር ለማድረግ ከዚህ በፊት የሚከለከላቸው የለም። ሁለት ሺ ስምንት ሁለት ሺ ዘጠኝ ሁለት ሺ አስራ አንድ አስራ እንደዚህ በተለያዩ ጊዜ መጥተው ራሳቸው ፕሬዚዳንት ኤርዶዋንም የሀገራቸውን ሰዎች ሰብስበው በኳስ ሜዳ ጭምር ንግግር አድርገዋል። አሁን መስመር የለቀቀው ምንድን ነው? ለምን የአስቸኳይ ጊዜ አዋጁን አውጀው የሚጠረጥረውን ሰው ሁሉ ሽብር ፈጣሪ፣ ቴሮሪስት፣ አገር በታኝ ምናምን በሚለው ቅጽል እያሰሩ እያለ ይህንን ጉዳይ እዚሁ መጥተው የጀርመን መንግስት አውቀው ተራ በተራ እየመጡ ሰዎችን ድምጽ ለመሰብሰብ የሚያደርጉት ነገር ምንድን ነው የሚለው ነገር ነው። ነገሩን እንግዲህ ያደረሰው እና ማንም ይናገር ይችላል የሚለው ነገር አለ። ልክ ነው ግን እዚህ መጥተው የእነሱን ሰብአዊ የሆነ ድርጊት ትክክል እንደሆነ እዚህ የሚኖሩትን ሰዎች መቀስቀስ፣ ፕሮፓጋንዳ መንዛት የለባቸውም ነው እና ግን ይሄ የሁለቱ አገር አተካራ በሁለቱ አገር ፖለቲካ ግንኙነት ብሎም ደግሞ በአውሮፓ ሕብረት ላይ የሚያሳድረው ጫና ወይም ተጽዕኖ የለም፣ ይኖራል ግን እሱ እንዳይሆን ከመስመር ውጭም እንዳይሆን አሁን ደግሞ የታሰረውም አንደኛው የጀርመን እና የቱርክ ዜግነት ያለው ጋዜጠኛ ደንስል ጁዌል የሚባለው የእሱንም ጉዳይ ለመከታተል ሆነ ሌሎችንም ነገር ለማስተካከል ውዝግቡ ከሮ ሄደ የለበትም ነው የሚባለው። ብዙ የሚያስፈራቸው ነገር የቱርክ መንግስት አኩርፎ ከሸመጠጠ የሩሲያ ና የቱርክ ግንኙነት ይጠነክራል። የቱርክ ዘመናዊ ስልጣኔ መንገድም ተጨናክፎ ወደ ዲሞክራሲ ስርዓት የሚያደርጉትም ጉዞ ሌላ መልክ ይዞ ወደ እስላማዊ መንግስት ወይም ሱልጣን መንግስት ሊመሰረትበት የሚችልበትን ሁኔታ ያመቻቻል ነው። ይህ እንዳይሆን ቱርክን እንዳትቀየም፣ በስነ ስርዓቱ እናነጋገር ነው የሚባለው ምናልባት እንግዲህ እንደተሰማው ነገ ሁለቱ የውጭ ጉዳይ ሚኒስትሮች የጀርመን እና የቱርኩ የሚገናኙ ከሆነ አንዳንድ መልክ ሊያስይዙት ይችላሉ። ግን ቱርኮች ከሚገባው በላይ ዘለው የዘለፋ ቃላቶች፣ የስድብ ውርጅብኝ እና ያልሆነ አስተያየት መሰንዘሩ ከስነ ስርዓት ውጭ ነው የሚለው ነገር እዚህ እየጠነከረ መጥተዋል። ይልማ ሀይለ ሚካኤል ከበርሊን ለሰጠህን ቃለ ምልልስ አመሰግናለሁ።